በዛሬው ዕለት የደረስንበት ውሳኔና ተስማምተን በሥራ ላይ ለመዋል ያቀድነው ነገር በእኛ ላይ ተቃጣውን የሽብር ፈጣሪዎችን ዓላማ ለማክሸፍ ነው። ይህ ውሳኔያችንም በአስቸኳይ ጠቅላይ ሚኒስትር ቤንያሚን ኔተንያው ለሸንጓ ባሎች ማብራሪያቸውን ሲያሰሙ እንዳሉት በአስቸኳይ በሥራ ላይ ይውላል። እርምጃው የተወሰደው ወኪሎቻችን አከታትለው እንዳሉት በተደጋጋሚ በኢየሩሳሌም መንገድ ላይ ሳይታሰብ በመንገደኛ ላይ የሚካሄደውን የቢላና የሴንጢ ግድያ ለመቋቋም ነው። ወሬው እንደተሰማ፣ ዜናውም እንደተስፋፋ አልሞት ባይ ተጋዳይ ሰዎች ሽጉጣቸውን አውጥተው መወልወልና መታጠቅ ጀምረዋል። ዘጋቢዎቻችንም ይህንን እዚያም ተመልክተዋል። ድሮ ህጉ ስለሚከለክል በሰው ላይ መተኮስ አንችልም። አሁን ግን መንግስት በይፋ በቢላ እኛን ለመግደል በሚቃጣ ሰው ላይ ተኩሶባቸው ብሎ ስለፈቀደልን ይህ ደግሞ በሕግ ፊት አያስጠይቅም፣ ሽጉጤን አውጥቼ እንደገና በኪሴ ይዤ ዞራለሁ። ከቅርብ ጊዜ ወዲህ በተደጋጋሚ በኢየሩሳሌም ከተማ የሚታየው ሁኔታ ጎብኚ ቱሪስቶችን እስላምና ክርስቲያኑን ነጋዴና የከተማ ነዋሪዎችን በሙሉ እያሳስበም መጥተዋል። ሁኔታውም ተባብሶ ከቁጥር ውጭ እንዳወጣም የእስራኤል መንግሥት በጦር ሠራዊቱ አባሎች የታጀቡ ከአምስት ሺህ በላይ የሚሆኑ የጸጥታ ፖሊሶችን መንገድ ላይ አሰማርተዋል። ጉዳዩም አሁን እንደተሰማው የአረብ ሊግን ጭምር አሳስበዋል። ዋና ጸሐፊው ሚስተር ናቢል ኤል አራቢ ለዓለም አቀፉ ማኅበረሰብ ጥሪያቸውን አስተላልፈዋል። የተባበሩት መንግሥታት ድርጅት አስቸኳይ ስብሰባ ጠርቶ ጠቅላላ ጉባኤው የእስራኤል መንግሥት በፊልስጤም ሕዝብ ላይ የሚወስደውን አሳዛኝ እርምጃ ለአንዴና ለመጨረሻ ጊዜ ተነጋግሮበት መፍትሄና ማሰሪያ እንዲሰጥበትን ጠይቃለን። ነዋሪ አይሁዶች ሲጠየቁ ሁኔታው ያስፈራል፣ ይላሉ። እኔ በየጊዜው ከአሁን አሁን አንዱ መጥቶ በቢላ ይወጋኛል ብዬ እየተሸማቀቅኩ፣ እየተገላመጥኩ፣ ሰውን ሁሉ እየጠረጠርኩ መሄድ አልችልም ሲሉ ፍልስጤሞቹ ደግሞ በተራቸው በአንድ በኩል መንግስት፣ ፖሊስና የታጠቀው ሰራዊቱ በሌላ በኩል፣ በዛ ላይ መሬታችን ላይ መጥተው እኛን አባረው ሰፍረው ቤት የሰሩ አይሁዶችና የቀኝ አክራሪዎቹ ከዛም አልፈው ይባስ ብለው አላክሳ መስጊድ አትግቡ እያሉ ነገር የሚተነኩሱ ሰዎች በሰላም አንድ ላይ እንዳንኖር አግደውናል እስከ ማለት ድረስም ይሄዳሉ። የእስራኤልና የፍልስጤሞች ውዝግብ በቋፍ ላይ የምትገኘውን የመካከለኛውን ምስራቅ አካባቢ ተመልካቾች እዚህ እንደሚሉት አለጥርጥር ትልቅ ችግር ላይ ጥሏል። የእስራኤል መንግስት ያወጣው አዋጅ በሽብርተኞች ላይ ከመተኮስ አልፎ ቤታቸውን እስከ ማፍረስ፣ የተጠረጠሩትንም ሰዎች ዘመድና ቤተሰብ እስከ መንቀል፣ እነሱንም ወደ ሌላ ቦታ አዘዋውሮ እስከ ማባረር ድረስ ተጽፎ እንደተነበበው ይዘልቃል ይል ሚካኤል። ዶቸ ቨለ ራዲዮ ጣቢያ ከቦን ከተማ።